ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በድጋሚ ወደ ጎንደር እናምራለን። በከተማዋ በዚህ ሳምንት በተቀሰቀሱ ሁከቶች የሰዎች ሕይወት ጠፍቷል፣ ንብረቶች ወድመዋል። የዛሬው ውሎ ምን ይመስላል? ዘገባ ይኖረናል። በሚቀጥለው ሳምንት ደግሞ በደርባን ደቡብ አፍሪካ የዓለም የኤድስ ጉባኤ ከመከፈቱ አስቀድሞ የተባበሩት መንግስታት ድርጅት የኤድስ ቢሮ በኤችአይቪ የሚያዙ ህጻናት ቁጥር ቢቀንስም በአዋቂ ሰዎች ላይ ግን ቁጥሩ በመጨመር ላይ ይገኛል ብሏል። የአምስት ዓመት የሥራ ጊዜ ይኖረናል። ይህንን አምስት ዓመት በጋራ በመተባበር ኤችአይቪን መዋጋት አለብን። ኃይላችንና አሰባስበን በእቅዳችን መሠረት የበሽታውን ስርጭት ተቆጣጥረን 2030 ዓ ምህረት ይህንን በሽታ ማጥፋት ይኖርብናል። በሌላኛው ዘገባችን የኢትዮጵያ ብሔር ብሔረሰቦችን የጸጉር ቁርጥ፣ የንቅሳት አልባሳትና ጌጣጌጥ ላይ የሚያስተላልፏቸውን መልእክቶች እያጠናች ወጣት በጋቢናችን አሳፍረናል። እዚህ ጋር አሁን ለምሳሌ የንቅሳትና የጸጉር አይነት አለ። እቺ ያላገባች ሴት ነች፣ ሳዱላ ይባላል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች አጠር ላሉ የሚሽቱ ዜናዎች ጽዮን ግርማ ነኝ። የዩናይትድ ስቴትስ መጪው ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲው ታሳቢ እጩ ተፎካካሪ ዶናልድ ትራምፕ እጩ ምክትል ፕሬዚዳንት ማንን እንደሚያደርጉ ሊወስኑ ተቃርበዋል። ምርጫቸውን ነገ አርብ ይፋ ሊያደርጉ እቅድ አላቸው። ማንን እንደመረጡ ነገ አርብ ከረፋዱ አምስት ሰዓት ላይ ኒውዮርክ ውስጥ ይፋ እንደሚያደርጉ ዶናልድ ትራምፕ ተናግረዋል። ዩናይትድ ስቴትስ ውስጥ በሚቀጥለው ወርም ይሁን በሚቀጥለው ዓመት ለተወሰነ ጊዜ በፖሊሶችና በማህበረሰቦች መካከል ተጨማሪ ውጥረት ሊኖር እንደሚችል መጠበቅ ይገባል ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። በዚህ ጠረጴዛ ዙሪያ ከተሰበሰበው ውስጥ አንድም ሰው ይሄ ጉዳይ በአንዲት ጀንበር መፍትሄ ያገኛል ያለ የለም። ምክንያቱም በዚህ ሳምንት ያየናቸው ችግሮች ስረ መሰረቶች አስርት ዓመታት ምዕት ዓመታት ጀምሮ የነበሩ ናቸው ብለዋል በሀገሪቱ የባህል የዘር የድህነት ችግሮችን ጨምሮ በርካታ ችግሮች አሉ በአንድ ሌሊት ሊፈቱ የሚችሉ አይደሉም ሲሉም ተናግረዋል ምዕራብ ኬንያ ውስጥ በሚገኝ የፖሊስ ጣቢያ በቁጥጥር ስር የነበረ አንድ ተጠርጣሪ የአልሸባብ ጽንፈኛ ከፖሊሱ ላይ ጠመንጃውን አፈፍ አድርጎ ሲያበቃ አራቱን ፖሊስ ገድሎ በርካታ እስረኞችን አግቷል ፖሊሶች ካፔሪንጉ ከተማ ውስጥ የሚገኘውን ሕንጻ ከበው ታጋቾቹን እስረኞች ለማስለቀቅ ጥረት እያደረጉ መሆኑን የኬንያ የፖሊስ አዛዥ አስታውቀዋል። ተጠርጣሪው የአልሸባብ ነውጠኛ አራቱ ፖሊሶች ላይ ከተኮሰው በኋላ ሊያመልጥ ሞክሮ ፖሊሶች ፈጥነው ስለደረሱበት ሙከራው ከሽፎበታል ሲል የፖሊስ አዛዡ አክለዋል። ዛሬ ቀደም ብሎ በኬንያ ጠረፍ ክፍለ ግዛት የአልሸባብ አባላት አንድ የፖሊስ ጣቢያ ላይ ሊያደርሱ የነበረ ጥቃት እንደከሸፈባቸውም የገለጹት የፖሊሱ አዛዥ ቁጥሩን በውል ባይገልጹም ብዛት ያላቸው አጥቂዎች ተገድለዋል ብለዋል። በጦርነት በተበጣጠቀው ሰሜን ምስራቅ ናይጄሪያ በደረሰ የምግብ እጥረት በሺዎች የሚቆጠሩ ህጻናት ለረሃብ መጋለጣቸው ተነገረ። የተባበሩት መንግስታት የአስቸኳይ እርዳታ ድርጅት በሚቀጥሉት ሶስት ወራት ውስጥ አንድ መቶ አርባ ስድስት ሚሊዮን ዶላር እርዳታ ካልደረሰ የሀምሳ ሺህ ህጻናት ህይወት ሊጠፋ ይችላል ብለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማ ስንሻገር እንላችኋለን ጋቢና ቪኦኤ ሌስ ክሮስ ወደ ቀዳሚው ዘገባችን ስናልፍ የቀድሞ የአንድነት ለፍትህና ለዴሞክራሲ አመራር አባል ሀብታሙ አያሌው የሕክምና እርዳታ ሲያገኝ ከቆየበት ሆስፒታል ወደ ሌላ ስፍራ ለመዛወር መገደዱ ታወቀ። ወደ ውጭ ሀገር ሄዶ ለመታከም የሚያስችለው የሕክምና ድጋፍ ወረቀት ለማግኘት እየጣረ መሆኑም ታውቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል። አቶ ሀብታሙ አያሌው ባጋጠመው ህመም ራሱን ስቶ ካዲስኮ እየተባለ ወደሚጠራ ሆስፒታል ገብቶ እስከዛሬ ድረስ የሕክምና አገልግሎት ሲሰጠ የቆየ ቢሆንም ከዛሬ በኋላ ሊቀጥል እንደማይችል ሆስፒታሉ ገልጾለታል። ሀብታሙ አያሌውን በቅርብ ከሚንከባከቡት ወዳጆቹ አንዱ ለቪኦኤ እንደገለጸው ሆስፒታሉ ወደዚህ ውሳኔ የደረሰው ተገቢውን ሕክምና ለመስጠት በማይችልበት ሁኔታ የህመም ማስታገሻ ብቻ እየሰጠው ታማሚውን ሆስፒታል ማቆየቱ ከስነ ምግባር አኳያ ትክክል አይደለም በሚል እምነት እንደሆነ ታውቋል። ሀብታሙ አያሌው በዚህ ምክንያት ከካዲስኮ ሆስፒታል እንዲወጣ ተደርጎ በእንግዳ ማረፊያ ቤት የስቃይ ማስታገሻ መድኃኒት የሚሰጡ የህክምና ባለሙያዎች እርዳታ እየሰጡት ይገኛል። ቀደም ሲል ጠቅላይ ፍርድ ቤት በሰጠው ትዕዛዝ መሰረት የህክምና ቦርድ የፈረመበትና ወደ ውጭ ሄዶ መታከም እንዳለበት የሚያሳይ ማስረጃ ለማግኘት የሚደረገው ጥረትም እንደቀጠለ መሆኑንም ምንጩ ለቪኦኤ ተናግሯል። ሁለቱ የቦርድ አባላት ሐኪሞች የፈረሙ ቢሆንም አንደኛው ሐኪም በውጭ አገር ስለነበሩ ፊርማው እስከ ዛሬ ሊሟላ እንዳልቻለ ታውቋል። የቀድሞው አንድነት ፓርቲ አመራር አባል የነበረው ሀብታሙ አያሌው ከሌሎች ሁለት ተቃዋሚ ፓርቲዎች አባላት ጋር በሽብር ወንጀል ተከሶ በፌዴራሉ ከፍተኛ ፍርድ ቤት በነፃ ቢሰናበትም ይግባኝ ስለተጠየቀበት የውጭ ጉዞ ግድ እንደተጣለበት አይዘነጋም። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አምሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶቻችሁን ስጡን። ወደ ተከታዩ ዘገባችን ስናልፍ የተባበሩት መንግስታት ድርጅት የኤድስ ቢሮ በኤችአይቪ የሚያዙ ህጻናት ቁጥር ቢቀንስም በአዋቂ ሰዎች ላይ ያለው ግን ቁጥሩ በመጨመር ላይ ይገኛል ብሏል። ይህ ዘገባ በጄኔቫ ለውይይት ቢቀርብም ከፊታችን ሰኞ ጀምሮ በደርባን ደቡብ አፍሪካ በሚካሄደው ዓለም አቀፉ ኤድስ ኮንፈረንስ ላይ በሰፊው ውይይት ሊደረግበት እቅድ ተይዟል። ሊሳ ሽላይን ያቀረበችውን ዘገባ መስታወት አድራጋው ይዛለች። የመንግስታቱ ድርጅት ዩኤንኤድስ በአስጊ ሁኔታ እየጨመረ የመጣውን በኤች አይቪ የመያዝ ሁኔታ ዙሪያ ላይ የተሻለ ለመስራት ጥሪ አቅርቧል። እንደ አውሮፓውያን አቆጣጠር በ1997 ዓ ምት በዓለም አቀፍ ደረጃ በተደረገው ጥናት አዋቂዎችና ልጆች በኤች አይቪ የመያዝ እድላቸው ከተመዘገበው አጠቃላይ 3 ሚሊዮን ከሚሆነው ቁጥር አርባ በመቶ ያህሉ ቀንሷል። ህጻናትን ከቫይረሱ በመከላከል ዙሪያ በሰፊው በመሰራቱም እንደ አውሮፓውያን አቆጣጠር በ2001 ዓ ም ከተመዘገበው የህጻናት የመያዝ ቁጥር 70 በመቶ ቀንሷል በኤች በኤች አይ ቪ የተያዙ አዋቂዎች ላይ በተደረገው ጥናት በ2010 ዓ ም ከተመዘገበው ቁጥር ጋር ሲተያይ ምንም ለውጥ አላሳየም ለአምስት ዓመታት ቁጥሩ 1.9 ሚሊዮን ላይ ቆይቷል የዩኤን ኤድስ ዋና ዳይሬክተር ሚሼል ሲድቤ እንዳሉት ኤች አይቪን ለመከላከል በዓለም አቀፍ ደረጃ በስፋት አሁንም መሰራት ይኖርበታል። የአምስት ዓመት የስራ ጊዜ ይኖረናል። ይህንን አምስት ዓመት በጋራ በመተባበር ኤች አይቪን መዋጋት አለብን። ኃይላችንን አሰባስበን በእቅዳችን መሰረት የበሽታውን ስርጭት ተቆጣጥረን በ2030 ዓ ም ይህንን በሽታ ማጥፋት ይኖርብናል። ዘገባው እንደሚያመለክተው ምስራቅ አውሮፓና መካከለኛው እስያ 57 በመቶ ከ2010 እስከ 2015 ከተመዘገበው ጋር ሲታያይ በኤች አይቪ የተያያዙ የሰዎች ቁጥር መጨመሩ ታውቋል። ዘገባው እንደሚለው 80 በመቶ የሚሆኑት ከሩሲያ የተገኙ በኤች አይቪ ኤድስ የተያያዙ አዳዲስ ሰዎች ናቸው። የሚያዘው የሰው ቁጥር በዚህ ያህል መጨመር አስደንጋጭ ሆኗል። ኤች አይ ቪን በመከላከል ዙሪያ ላይ ለሚሰሩት ባለሙያዎች በኤች አይ ቪ ዙሪያ ላይ የሚሰሩት ዋና ስራ አስኪያጅ ካርል ደህን ለቪኦኤ እንደገለጹት አሁን ለኤች አይ ቪ የመጋለጥ እድል ያለው ከሰሃራ በስተ ደቡብ የሚገኘው ቁጥር ከፍተኛ ነው። ለኤችአይቪ ከተጋለጠው ሕዝብ ቁጥር እኩሌታው በምስራቅና በደቡብ አፍሪካ የሚኖር ነው። ለቫይረሱ የመጋለጥ እድል በመጠኑ የቀነሰ ቢመስልም ትግላችንን አሳክተናል ብለን ሙሉ በሙሉ መናገር ግን አያስችለንም። በምስራቅ አውሮፓ አዲስ ለቫይረሱ የሚጋለጡ ሰዎች ቁጥር መጨመር ቢያሳስብም በምስራቅ አፍሪቃና ደቡብ አፍሪቃ እንዳለው ግን አያሳስበንም። ዘገባው እንደሚያመላክተው በደቡባዊ ሰሃራማ አፍሪካ ያሉ ወጣት ሴቶች ለኤች አይቪ በጣም የተጋለጡ ናቸው። ሰባ አምስት በመቶ የሚሆነው በኤች አይቪ የተያዙት በቅርቡ የተገኘባቸው ከአስር እስከ አስራ ዘጠኝ እድሜ ላይ የሚገኙ ወጣት ሴቶች ናቸው። ሌላው በኤች አይቪ የመያያዝ አሳሳቢ የሆነው ህብረተሰብ ክፍል በተመሳሳይ የጾታ ግብረ ስጋ ግንኙነት በተለይም ወንዶች መካከል በሴተኛ አዳሪነት የሚተዳደሩና የእነሱ ደንበኞች እንዲሁም በመርፌ የአደንዛዥ እጽ ተጠቃሚዎችና በእስር ላይ የሚገኙ ሰዎች ናቸው። መቶ ሰማንያ የሚሆኑ ሀገሮች የሚሳተፉበት የዚህ አመት አለም አቀፉ የኤድስ ቀን ስብሰባ በደርባን ደቡብ አፍሪካ ከፊታችን ሰኞ ጀምሮ ለአንድ ሳምንት ይካሄዳል። ይህንን አለም አቀፍ ስብሰባ ለሁለተኛ ጊዜ ነው ደቡብ አፍሪካ ደርባን የምታስተናግደው። ጋቢና፣ ቪኦኤ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ይቀጥላል። አስከትለን ትጭ ፋሱን እዚህ ጋቢና አስገብተነዋል። ስለ ቴዲ አፍሮ ዜና አለው። ልጄ ምን ይዛል? ቴዲ አፍሮ እንግዲህ ወደ ካናዳ ነው የሚገኘው። ካናዳ ዊኒፔግ ከተማ ውስጥ የአመቱ የጀኔሬሽኑ ኮከብ ወይም የትውልዱ ኮከብ ተብሎ ልክ እንደ ጋቢና ቪዮ የአዲሱ ትውልድ ድምጽ ተዋል ኮከብ ተብሎ ሽልማት በዊኒፔግ ከተማ ከንቲባ እና በነዋሪዎቹ ተበርክቶለታል። በጣም ጥሩ። ለፍቅር ለአብሮነት፣ ለመቻቻል ና ለሰላም በዜማቸው ዜማዎች ነው ለዚህ ክብር የበቃው። እንኳን ደስ ያለው ቴዲ አፍሮ። ዜማ ይዛል የእሱን እንጋ ብዛ እንግዲህ ሼ መንደፍር የሚለውን አዘጋጅቼላቸዋለሁ። ያው እሱም ስለ ፍቅር ስለ ሰላም ስለ መቻቻል የሚያወራው አዎ። አትቪያ ማሀሪክ ላይ እስኪ አስተያየቶቻችሁን ስጡን። ቴዲ አፍሮ የተቀበለው ለፍቅር ለአብሮነት፣ ለመቻቻል፣ ለሰላም በዚህ ነው፣ በዊኒፔግ ካናዳ ሽልማቱን የተቀበለው። አስተያየቶቻችሁን ስጡና ከዜማው በኋላ ደግሞ እናሰማቸዋለን የናንተን አስተያየት። Aho aho şey şey içinde aho aho aho

Doar bovi sărașe să mai pătare, Ai de să undeți că ea la e sat Si o plușa tau că o ieșa te iambe Arancis lăbun nu ia la Iancis nou nu ia

Oh, oh, oh. የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ለአስተያየቶቻችሁ እናመሰግናለን። ዲጄ ፋትሱም እዚህ አብሮን ስቱዲዮ አለ። መስታወት አራጋውም እንዲሁ ሮቤል ጌታሁን ምን አለመሰላችሁ ትናንት ሳታነብልኝ መለጥ ኬኖክ ብሏል። ይኸው ሮቤል አንብቤ ያለው ዛሬ። ኑር ሱልጣን ደግሞ ይመቻችሁ ብሏል። አንተንም ይመችህ። ቴዲ አፍሮ ይገባዋል ብሎ እንደገና ሮቤል ጌታውን አስተያየቱን ሰጥቷል። እናመሰግናለን። ዘሪሁን ታጠቅ ደግሞ ገባን ብለዋል። ሳሚ ኤስኬ ጋቢና ጋቢና ብሏል። እናመሰግናለን። በጎንደር ስላለው እባካችሁ ተጨማሪ መረጃ አድርሱን እያሉ ያሉ በርካታ አድማጮቻችን አሉ። መረጃዎች ሁልጊዜ እናደርሳለን ወደ እናንተ አሁን ቀጥለን ወደ ቀጣዩ ዘገባችን እናልፋለን። አዎ ሄኖክ፣ እንግዲህ አንተ ያነጋገርካት አንድ እንግዳ አለችን። ንቅሳት፣ የጸጉር አቆራረጥ፣ አጎናጎን አለባበስና ጌጣጌጦች በራሳቸው ንግግር አልባ የቋንቋ አይነቶች ናቸው ትለናለች። ቀጣይዋ እንግዳችን ህይወት አዳነ ትባላለች። ልክ ነው። እስቲ ስላየኸው ነገር ንገረን። ስለጎንጉኑ፣ ስለበጣምሩ። እስቲ ስለ አንተ ስለተወለድክባት ና ስላደግክባት እዛ፣ ብዙ አይነት የጸጉር አቆራረጥ አለ በየቦታው እንግዲህ እኔ ጋሜ እንማቀው ቁንጮ አለ መጀመሪ ቁንጮ ተቆርጠ ተቃለ ተቆርጠል ወይነ ጥያቄ ቁንጮ ተቆርጬ ነበረ ዝች ጋ ስትደረግና ጭቃ ውስጥ ስትገቢ እንደዚህ ይዘው ቁንጮሽን ይዘው ማውጫ ነው። እኔ አላውቅም ነበር እስካሁን። በጣም የገረመኝ ነገር እሱ። ከዛ ጋሜ ትቆረጫለሽ። ጋሜ የምትቆረጭው በየእድሜ ነው አይደለም? የሚቆረጠ በየእድሜ ነው ሁሉ የሚቆረጠው። ከዛ እዚህ ጋር ድሬድ ይደረግልሽ እና ከኋላ ማለት ነው ጃም ታደርጊያለሽ ማለት ነው ጃም ማለት ነው ማለት ነው ሌላም ማቆራረጥ አለ። ጎርመስ ስት ሲባል ደግሞ ለትዳር ደርሻለሁ የሚል ይመጣል። ተቆርጠህ ነበር ለትዳር ደርሻለሁ ላይ ታዲያ ተቆርጨ ነበር የሚያገባኝ አጣውኝ። ምክንያቱም ጀግንነት የለኝም ምን ይደረግ። ለማንኛውም እነዚህን የባህል ሁኔታዎች ነው ስንነጋገር የነበረው። የስነ ህይወት ቋንቋ አጥኚ ነች። ህይወት የት ነው ኑሮ የምትኖረው ኢትዮጵያ ነው። አዲስ አበባ ነው የምትኖረው። በኢትዮጵያ የሚገኙ ብሔርና ብሔረሰቦች እነዚህ መገለጫዎቻቸው በእነዚህ መገለጫዎቻቸው የሚያሳልፏቸው መልእክቶች እድሜ፣ ያለ የትዳር ሁኔታ፣ ሀብት፣ የማህበረሰብ ተቀባይነት ወዘተ በግልጽ የሚታዩባቸውና መግባባት የሚደረግባቸው ናቸው ትላለች። ቋንቋ ነው ማለት ነው። የጸጉር አቆራረጥና ስነ ቋንቋ ነው ያጠናቸው እሷ እንዲህ ትላለች። ህይወት አዳነ እባላለሁ። የመጣሁት ከኢትዮጵያ ነው። እኔ የምሰራው ኢትዮጵያ ውስጥ ያሉ የተለያዩ አይነት ብሔረሰቦች አሉና ኢትዮጵያ ብዙ ነች እንደምታቀው እንደምታውቀው ከሰማኒያ ስድስት ብሔር ብሔረሰብ በላይ ያለባት ማለት እና እነዚህ ሁሉ ደግሞ ብሔረሰቦች የራሳቸው የሆነ እውቀት፣ የራሳቸው የሆነ ትርጉም ያለው ማንነት፣ የራሳቸው የሆነ ባህል አላቸው። እያንዳንዱ ነገር ኢትዮጵያ ውስጥ በሚደረግበት ጊዜ አለትርጉም አይደረግም። በእነዚህ ማህበረሰቦች ውስጥ ማንነታቸውን፣ የኑሯቸውን ደረጃ፣ ያላቸውን የእውቀትና ከ ከአንደኛው ማህበረሰብ ከሌላኛው ማህበረሰብ እንዴት እንደሚለያይ የሚጠቀሙባቸው ነገሮች ናቸው እና እኔ አሁን የማስተዋውቀው ሊንጉስቲክስ ነው ያጠናሁት እና ከንግግር ውጪ ወይም ደግሞ ነንቨርባል የሆነ በአካላዊ እንቅስቃሴያችን በምንለብሰው ልብስ በምንመርጠው የእቃ አይነት ማንነታችንን መግለጽ እንችላለን። እዚህ ጋር አሁን ለምሳሌ የንቅሳትና የጸጉር አይነት አለ። እቺ ያላገባች ሴት ነች፣ ሳዱን ላይ ይባላል፣ የጸጉር ላይ የተላጨ ነው። እቺ ሴት አንድ ወንድ በሚያያት ጊዜ ለማጨት ጥያቄ ማቅረብ እንደሚችል፣ ያልተዳረች እንደሆነች የሚገልጽ ነው ማለት ነው። ሽሩባ በሚሰ ሩበት ሰዓት ግን እችን ሴት ለትዳር አትጠይቃትም፣ ወይ አግብታለች ማለት ነው። ማግባቷን የሚገልጽ ነው። የሚቀጥለው ስዕል ላይ ደግሞ የምታየው ኢትዮጵያ ውስጥ አሁን በዓለም ላይ ንቅሳት እንደ አዲስ ነገር በተለያየ አይነት ማሽን በመጠቀም የተለያየ አይነት ዲዛይን በመጠቀም ይደረጋል። ኢትዮጵያ ውስጥ ግን ከጥንት ጀምሮ የቤተ እስራኤል ማህበረሰቦችና የአማራ ወይም ደግሞ ትግሬ ውስጥ ያለ ክርስቲያንነታቸውን ሃይማኖታቸውን፣ እምነታቸውን ለመግለጽ በሚያበቃ መልኩ ይነቀሱ ነበር። የተለያየ አይነት ዲዛይን እያወጡ ጥርሳቸውንም ጭምር ይነቀሳሉ። ኢትዮጵያ ውስጥ እጅ ላይ የሚነቀሱ ካለ ግንባር ላይ እዚህ አይን አካባቢ፣ አገጭ አካባቢ አሁን በሰሜን አፍሪካ አካባቢ እና በተለያዩ አህጉር ውስጥ ባሉ አገራት ላይ ንቅሳቶችን ይጠቀማሉ። የንቁሳቱ ግን ትርጉ ትርጉም የተለያየ አይነት መልእክት አለው። ለምሳሌ ኢትዮጵያ ምን አይነት ትርጉም አለው? ኢትዮጵያ ውስጥ ሃይማኖትን ባህልን፣ ያለህን የአመጣጥ የዘር ግንድህን ለመግለጽ ነው እና የኛ አገር ፓተርን ግን የተለየ ነው። አሁን ደቡብ ብሄር ብሄረሰቦች ውስጥ ወደ 46 አይነት ከአርባ በላይ ብሄር ብሄረሰቦች አሉ። እነሱ ግን ሁሉም የተለያየ አይነት የራሳቸው ራሳቸውንም የሚገልጹበት ነገር አለ ለምሳሌ ሜንት የሚባሉት ቦሳዎች ናቸው እና የንቅሳታቸውን አቀማመጡ ወይም ፓተርኑ መስመር ነው። መስመር ነው እንጂ ነጠብጣብ አይደለም። አንደኛ እሱ ነው። ሁለተኛ ደግሞ የሚጠቀሙበት ነገር ለምሳሌ እንደ ማቃጠል አይነት ነገር ነው የሚጠቀሙት፣ እንዲነሳ እንጂ አይቀዱም። የካሮ ሴቶችንም አቀማመጡን አይተው ከሆነ ሆዳቸው ላይ ነው ሆዳቸው ላይ ነው የሚሆነው። ቅርጹ ደግሞ ከሌሎቹ እዛ አካባቢ ካሉት በቅርጹ ተለየዋል። ስለዚህ ለውበት ነው ብዙ ጊዜ የሚያደርጉት። ሴቶቹ የካሮ ሴቶች ሲሆኑ ይህንን ንቅሳት አይተህ የአንገታቸውንም ጌጥ ልታየው ትችላለህ። ብዙ አይነት ጨለያ ያደርጋሉ እና እዛ አካባቢ ሌሎች ጎሳዎች አሉ። ለምሳሌ ሀመሮች አሉ፣ ሌላ ብዙ ትራይቦች አሉ እና እርስ በርሳቸው ካጠገቡ የምታየው ከዝች ከሜንቶቹ ቀደም ካስረዳው ሁለተኛ ላይ ያለውን ስዕል ብታየው ሀመሮች ናቸው። እዛው አካባቢ ጎረቤት ሆነው የሚኖሩ ናቸው እና የእነሱ ነጠብጣብ ነው እንደምታየው ማለት ነው እና ቦታው ደግሞ ይለያል፣ በትከሻቸው ላይ በቀኝ እጃቸው ላይ፣ በግራ እጃቸው ላይ ሴቶች ከሆኑ አሁን አባታቸው ጀግና ሆኖ አንዳንድ ጊዜ ሰውነታቸው ወንዶቹ ሊሞላ ይችላል። ስለዚህ ለልጆቻቸው ያሳልፋሉ ማለት ነው። ይሄ ማለት ኩራት ነው። የጀግና ልጅ ነኝ ማለት ነው። ስለዚህ ይሄኛውን አይተ ከነዚህ እርስ በርሳቸው ይለያያሉ። ጎረቤት አማቾች ስለሆኑ አንዳንድ ጊዜ ግጭት ሊኖር ይችላል። እርስ በርሳቸው አንዳቸው ካንዳቸው እራሳቸውን የሚለዩበት ነገር ነው። ይሄንን ሲያ እጅ ከማንኛው ጎሳ እንደሆነች ይታወቃል ማለት ነው። ቋንቋ ካልነው ነው እነዚህ በሙሉ እንዲያውም ትልቁ የቋንቋ ክፍል ነው። ብዙ ጊዜ በቃላት ልንግባባ ማንችላቸውን ነገሮች ወይ ድምፅ አውጥተን ብዙ ጊዜ መግባባት ያቅተናል፣ አንግባባም። ምክንያቱም ሰዎች የሚወጣውን ቃል እነሱ ከገባቸው መጠን ካላቸው የእውቀት ደረጃ የማንነታቸው የኖሩበት ማህበረሰብ አንፃር ነው የሚተረጉሙት። ይሄንን ግን ቀጥታ መልእክት ማስተላለፍ የሚቻልበት መንገድ ነው ማለት ነው ከንግግር ቋንቋ ለተሻለ A arma solte a maromba, os cabelos de Tirvana. በጎንደር ከተማ በነዋሪዎች እና በጸጥታ ኃይሎች መካከል የተፈጠረው ግጭት በመንግስት ታጣቂዎች ህይወታቸው ያለፈ አቶ ሲሳይ የተባሉ አንድ አዛውንት የቀብር ስነ ስርዓት በዛሬ ሁለት በጎንደር ከተማ መፈጸሙን ነዋሪዎች ተናግረዋል። በከተማዋ በዚህ ሳምንት በተቀሰቀሱ ሁከቶች የሰዎች ህይወት ጠፍቷል። የኢትዮጵያ መንግስት ሶስት የጸጥታ ኃይሎቹ ሲገደሉ፣ ሌሎች አምስት ቆስለዋል ይላል። ከህዝቡ ምን ያህል እንደሞተ የተረጋገጠ መረጃ አልተገኘ እኛም ጽዮን ግርማ የከተማዋ ነዋሪዎች ውሎ አነጋግራለች። ዛሬ የአቶ ፊሳይ የቀብር ስነ ስርዓት ነበር። ሳይ የሚባል ትልቅ አዛውንት ናቸው። የእሳቸው ቀብር ስነ ስርዓት በጣም በደመቀ ሁኔታ ነው የተቀበረው። ብዙ የጎንደር ህዝብ ወጥቷል። ከባድ ተኩስ ነበር። ህዝቡ ስሜቱን እየገለጸበት ያለው ሮሮውን እያሰማበት ያለው ቀን ነው ሆኖ የዋለው ዛሬ በጎንደር ከተማ አቦራ ጊዮርጊስ ነው። አስራ ቀበሌ አስራ ስምንት የተቀበሩት ከባድ ተኩስ ነበር። ከቦራ ጊዮርጊስ እስከ ማዞሪያ ደሴቱን ዙሯል አስከሬኑ፣ ህዝቡም ዙሯል። ትልቅ ፈልፍ ነበር፣ ትልቅ ጩወት ነበር፣ ጥይት ተኩስም ነበር። ከቀብር ስነ ስርዓታቸው በኋላም ወጣቱ ሆ እያለ ከተማውን እየዞረ ውሏል። በኋላም በጸጥታ ኃይሉ ያው በምክርም በምንም ሊበተን ችሏል። ህዝብ እየታሰረ ሁልጊዜ እየታፈነ ሰዋት ወጥተን ኳ አንገባም። ብዙ እየታፈነ ይሄዳል በጥቁር መኪና አድሬስ ሳይታወቅ እንሰወራለን። ይህ የሚያደርገን ግን ከመንግስት የተቀጠሩ የደህንነት አካል የተባለ ተብሎ የተቀመጠ ነው። ወንድሙን እህቱን በገንዘብ እያታለመ እያፈለ ምን ተናገሩ እያለ እያሳፈነው ያለው ስሜት ነው። ብዙ የአማራ የአማራ ህዝብ እኮ እስር ቤት ነው የሚገኘው። ጀግና ጀግና የተባለው ግማሹ ሞቶ ግማሹ ደግሞ አድነቸው ከማይታወቅ እስር ቤት ነው የሚገኘው። እና ይህ ስሜቱ ነው የሚገልጽ ያለ የሀያ አምስት አመት ብሶቱን ተበላል ወድቃ ተወስዶ ተጎዳ ተወስዶ ጠለምት ተወስዶ እርስ ራያ ተወስዶ ይህም አልፎ በዚህ በሱዳን ቆርጦ መሬት ሰጠው። በሱዳን ታርጋ መኪና እየለጠፉ የእኛን የማረ እያጠፉ፣ ይህን ያሉበትም ደረጃ ነው። ስሜት የሚገልጽ ያደርጉ ስሜታችን ነው። ሁልጊዜ ነው የምንታሰረው፣ ሁልጊዜ ነው የምንገደ ነው። ሰሚ የለም። እኔ ከሁለት ነው የምነግርን ነገር ሞት፣ ዛሬ ሞት አላውቀውም። ኢትዮጵያ ምድር አሸባሪ የለም። አሸባሪ መንግስት ነው። ኢትዮጵያ ውስጥ ያለ መንግስት አሸባሪ ነው። አስቸጋሪ እያለ ሰው የሚፈርጥ አስቸጋሪ ነው እኮ የታጠቀ ኃይል መሆን አለበት። ብዙ ብዙ መፈርቶች አሉ። ዳቦ ዳቦ መዚ ለሚወጡ አስቸጋሪ ነው የሚፈርጥ። ወይን ሰት አበበ ባደለ ያለው ነገር ትንሽ የተስተካከለ ይመስላል። ቢሆኑ ግን በየቦታዎች መትረየስ ተደቅነው ብዙ የመከላከያ ሰራዊት አሉ በየቦታው። አሁን ዛሬ ላይ አሁን ላይ ምንም የለም አጋጣሚ የሞሱ ሰዎች ቀብር ስነስርዓት ተካሂዷል። ቀብር አስራ ስምንት ጊዮርጊስ ቤተክርስቲያን፣ ህዝቡ መፈክር እያሰማ ምናለ ዘግናው ምናለ ሀገር ልሰዋል አልሰጥም አለ እያለ መፈክር እያሰማ በታላቅ ድዝና ድምቀት የቀብር ስነስርዓት ተካሂዷል። ያንሰው ቀብር ነው የተፈጸመው ዛሬ። ወደ ፈሳማ ጮሁ የህዳት ከሬና ትናንት ከዛም የተቀበራለ ጎንደር፣ ዛሬ የተቀበረው ነው አንሰው ሲሳይ ይባላል። ሰው እየተኮሰ እየፎከረ ነው የነበረ። ቀብሩ በጣም ደማቅ ነበር። ትናንት የወጣውን ወጣውን ዝብ ያህላል በጣም ብዙ ሰው ነው የወጣው። ለነገሩ ባህል ነው፣ በጎንደር ባህል ነው። ቀብር ሲፈጸም ተኩስም መተኩስ ባህል ነው። ይሄኛው ግን ትንሽ ለየት የሚያደርገው ምንድን ነው? ሁሉም ቀብሩ ስርዓት ላይ ታዳሚ የሆነ ሰው በሙሉ እንዳለ ለቅሶም በሚመስል መልኩ በማይሆንበት እንትን መፈክር እንደማሰማት ነው

እንግዲህ የዛሬው የጋቢና ጉዟችን በዚሁ ይጠናቀቃል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሶ ስናስተናግዳችሁ ያመሸነውን የመስታወት አድራገውና ኖክ ሰማግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበሮ ነው። ቦርዱን ደግሞ ከፍ ዝቅ ሲያደርግልን የቆየው ኪት ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Thank you